የአሜሪካ ድምፅ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከምሽ 3 ሰዓት እስከ 4 ሰዓት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። የተባበሩት መንግስታት ድርጅት ሰባኛ ጠቅላላ ጉባኤ ትኩረቶች በየመስኩ ባለሙያዎች አይን የሚፈተሹበት ቅንብር፣ የቅዳሜ ምሽት መዝናኛ የሙዚቃ ቃና ዛሬም እንደወትሮው የሳምንቱን ምርጥ ምርጥ ዜማዎች አካቶ ቀርቧል። ጤና ይስጥልኝ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የቅዳሜ መስከረም 29 2008 ዓ ም አስተናጋጃችሁ አሉላ ከበደ ነኝ። የቴክኒክ አቀናባሪዬን ብርሃን ኃይሉን ይዤ እስከ ስርጭታችን ፍጻሜ አራት ሰዓት ድረስ አብሬያቸው አመሻለሁ። አሁን ዋና ዋናውን የሰዓቱን የዓለም ዜና። እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። ቱርክ ዋና ከተማ ውስጥ በዛሬ ዕለት በዋናው የባቡር ጣቢያ የደረሱ ጥንድ ፍንዳታዎች ለ88 ሰዎች ሕይወት መጥፋት ምክንያት ሆነዋል። የአፍቃሪ ኩርድ ሰላማዊ ሰልፍ ከመካሄዱ ጥቂት ጊዜ አስቀድሞ የደረሱት መንታ ፍንዳታዎች ሌሎች ከሁለት መቶ ያላነሱ ሰዎችም ጎድተዋል ተብሏል። ይህን መሰሉ ጥቃት በቱርክ ሲደርስ በታሪክ የዛሬው ከባዱ ነው ተብሏል። አንካራ ከተማ ኡሉስ ወረዳ ፍንዳታዎቹ የደረሱት በባቡሩ ጣቢያ ዋና መውጫ በር አቅራቢያ ሲሆን፣ አብዛኞቹን የሰልፉን ተሳታፊዎች ያለመ ሳይሆን እንዳልቀረ ይገመታል። የዛሬውን የኩርድ ድጋፍ ሰላማዊ ሰልፍ ያዘጋጁት የሌበር እና የሲቪል ማህበረሰብ ቡድኖች ናቸው። ባለሥልጣናት የሰለባዎቹ ቁጥር ሊጨምር እንደሚችል አስረድተዋል። የቱርክ ፕሬዝደንት ሬሴፕ ታይፕ ኤርዶጋን በኅብረታችንና በሀገራችን ሰላም ላይ የተቃጣ አሰቃቂ ጥቃት ሲሉ ድርጊቱን አውግዘዋል። ጠቅላይ ሚኒስትሩ አህመት ዶቡ ቶግሉ በበኩላቸው ሀገሪቱ አንድ ሆና በሽብር ላይ መዝመት አለባት ብለዋል። በቱርክ የሶስት ቀናት ብሔራዊ የሐዘን ጊዜ እንዲሆንም አውጀዋል። ለዛሬው የቦምብ ጥቃት እስካሁን ኃላፊነቱን የወሰደ ወገን የለም። የዩናይትድ ስቴትስ መድራሹ ኅብረት ትላንት በሶሪያ የእስላማዊ መንግሥት ነኝ በሚለው ቡድን ላይ ያነጣጠሩ አምስት የአየር ድብደባዎችን ማካሄዱንና በኢራቅ ደግሞ በነውጠኛው ቡድን ይዞታዎች ላይ ሀያ ቦምቦች መጣሉን ዛሬ የወጣው መግለጫ ያስረዳል። በጣምር ኃይሉ ተጨማሪ መግለጫ መሠረት በሶሪያ ላይ ያነጣጠረው ጥቃት በአልሐሳክ በአርራጋ በማምቢጅ እና በማራ አቅራቢያ የሚገኙ ተዋጊዎችን አጥቅቷል። ተሽከርካሪዎችንና የነውጠኛውን ቡድን ህንፃዎች አውድሟል። በኢራቅ ራማዲ አጠገብ አራት የአየር ጥቃቶች ተካሂደው ነውጠኞች ለዝግጅት የሚጠቀሙበትን አካባቢ ከባድ የአውቶማቲክ መሣሪያና እና ስድስት ምሽጎችን አውድሟል ተብሏል። ይህ በእንዲህ እንዳለ የሶሪያ መንግሥት አንድ መንደር ከሽምቅ ተዋጊዎች አስለቅቀው መቆጣጠራቸው ተዘግቧል። አንድ ፍልስጤማዊ ዛሬ ምስራቅ ኢየሩሳሌም ውስጥ ሦስት ፖሊሶችን በጩቤ ከወጋ በኋላ በአቅራቢያው የነበሩ ወታደሮች ተኩሰው እንደገደሉት ተገለጸ። ከሦስቱ ፖሊሶች አንደኛው በጽኑ የቆሰለ ሲሆን፣ ሁለቱ ግን መጠነኛ ጉዳት ደርሶባቸዋል ተብሏል። አደጋው የደረሰበት ስፍራ ቀደም ሲል አንድ ፍልስጤማዊ ወጣት ሁለት እስራኤላውያንን በስለት ከወጋ በኋላ በፖሊስ ጥይት ተመትቶ የሞተበት ነው። ከቅርብ ቀናት ወዲህ እያደገ የመጣው በስለት ሲቪሎችና ፖሊሶችን የማጥቃት ድርጊት እስራኤልን እያናወጠ ነው። ለአንድ ሳምንት የዘለቀው የእስራኤልና የፍልስጤማውያን ግጭት ትላንት ወደ ጋዛ ሰርጥ ተሰራጅቶ በትንሹ ለሰባት ፍልስጤማውያን መሞትና ሌሎች ከመቶ በላይ ለሚሆኑ መቁሰል ምክንያት ሆኗል። የፓኪስታን ጠቅላይ ሚኒስትር ነዋዝ ሻሪፍ በዛሬው እለት ሲናገሩ ሀገራቸው የአፍጋኒስታንን የሰላም ንግግር እንደገና ለማስጀመር ጥረቷን አድሳለች ብለዋል። የአፍጋኒስታንን የእርቀ ሰላም ሂደት እንደገና ለማስጀመር እየሞከርን ነው፣ ጥረታችንን እግዚአብሔር ይባርክ፣ ሲሉ ጠቅላይ ሚኒስትሩ ላሆር ከተማ ውስጥ ለጋዜጠኞች ተናግረዋል። ለአፍጋኒስታኑ ጦርነት መፍትሄው ሰላማዊ ድርድር ብቻ ነው ብላ ታምናለች ፓኪስታን በ14 ዓመታት ውስጥ የአፍጋኒስታን ተፋላሚ ወገኖችን ለመጀመሪያ ጊዜ ባለፈው ሐምሌ ፊት ለፊት አገናኝታ ማነጋገር የቻለችውም ፓኪስታን መሆኗ ይታወቃል። በመጨረሻም ግሪክ በዛሬ ዕለት ከአውሮፓ ኅብረት ሸሪኮቿ ጋር አቴንስ ውስጥ በተወያየችበት ወቅት አምስት የፍልሰተኞች መቀበያ ማዕከሎችን ለመክፈት ቃል ገብታለች። የመጀመሪያውና በአጣዳፊ ይከፈታል የተባለው ማዕከል በሌስቦስ ደሴት ሚቲሊኒ ውስጥ በአስር ቀናት ውስጥ ስራ ይጀምራል ተብሏል። ይህን የገለጹት የሉክስምበርግ ውጭ ጉዳይ ሚኒስትር ዣን አሰልቦል ናቸው። ዜናው አበቃ። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የሰዓቱን የዓለም ዜና ነበር ያደመጥ ነው። አሁን ወደ ምሽቱ ቀዳሚ ቅንብር የተባበሩት መንግሥታት ድርጅት ሰባኛ ጠቅላላ ጉባኤ ከተጠናቀቀ አንድ ሳምንት ሆነው በጉባኤው ላይ ትኩረት ተሰጥቷቸው ከተነሱ አበይት ጉዳዮች መካከል የአየር ንብረት፣ የጸጥታና የዓለም ሰላም፣ የሽብርና የምጣኔ ሀብት ልማት እንዲሁም የሰብአዊ መብቶች ይገኙበታል። የጉባኤውን ሂደት የተከታተለው ሰለሞን አባተ ምሁራንን አነጋግሮ እያቀረበ ካላቸው ትችቶች አንዱን ክፍል ዛሬ ይዞ ይቀርባል። የተከበራችሁ አድማጮች ጤና ይስጥልኝ፣ እንደምናመሻችሁ። የዛሬ ዝግጅት ተሳታፊዎችና ተንታኞቹን ባለሙያዎች በብዙ አጋጣሚዎች ታውቋቸዋላችሁ። እኔም ከዚህ በቀደመው ዝግጅት ይዤላችሁ መጥቼ ነበር። ለማንኛውም ዛሬንም ከማን ጋር እንደሚያመሹ ቢያውቁ ለእርስዎ ተሳትፎ መስፋት ሳይጠቅም አይቀርም ብዬ በማሰቤ የእንግዶቼን ማንነትና ዛሬ ያሉበትን ሁኔታ ከራሳቸው አንደበት አሰማወታለሁ። ዶክተር ደምስ ጫንያለው ዶክተር አክሎግ ቢራራና ዶክተር ጌታቸው አሰፋ ናቸው። እንዳቀማመጣቸው ከዶክተር ደምስ ጫን ያለው ልነሳ። እኔ በሙያ የግብርና ኢኮኖሚስት ነኝ። የምሰራው በግል ነው የግል አማካሪ ነኝ ወይም ኮንሰልተንት ነኝ። እንግዲህ በአጠቃላይ ከሰላሳ አምስት አመት በላይ ልምድ አለኝ፣ ግን በአብዛኛው ልምዴ በማስተማር በጥናትና ምርምርና በማማከር ነው። አሁን ማስተምራለሁ። ያው የት ነው እያስተማሩ ያሉት? ዶክተር ደመስ፣ ላለፉት አራት አመት በአዲስ አበባ ዩኒቨርሲቲ የምግብ ዋስትና ማስተርስ ፕሮግራም ላይ የግብርና ፖሊሲ የሚለው ሞዲውል እኔ ነኝ የማስተምርላቸው የሚሸፍንላቸው ዶክተር ደምስ መጽሐፍም ጽፈዋል መሰለኝ። በቅርቡ ሰፍ ያለው ወጥቷል። የኢትዮጵያ የውስጣዊ ፖሊሲና ሀገራዊ ፖሊሲና እድገት በሚል የግብርናው የፓስቶራልና የገጠር ልማት በሚል አንድ ዘጠኝ መቶ ሀምሳ ዘጠኝ መቶ በላይ ገጽ ያለው መጽሐፍ ስ ያለው አመሰግናለሁ ዶክተር ደምስ። ዶክተር አክሎግ ቢራራስ ማን ይሆኑ? ስራቸውስ ምን ይሆን? ስራ የጀመርኩት ኢትዮጵያ ነው። አብዮቱ እንደ ፈነዳ በደርግ ጊዜ ተመልሼ ለአራት ዓመታት ያክል በብሔራዊ ባንክ የኢኮኖሚና የፖሊሲ ምርምር ክፍል ኃላፊ ሁኜ ሰርቻ አለሁ የዋናው አዛዥ የኢኮኖሚ አማካሪ ሁኜ ሰርቻ አለሁ የባንኩ ገዢ ማለት ነው። የባንኩ ገዢ አቶ ተፈራ ደገፌ ነፍሳቸውን ይማርና፣ ከዚያ በኋላ ደግሞ የንግድ ባንክ ዋና ስራ አስኪያጅ ሁኜ ሰርቼ ነበር። ሁኔታው በጣም ለህይወት ያስጊ ስለሆነ ወደ ውጭ እንድሰደድ ተገድጀ ነበር በደርግ ጊዜ። ከዚያ በኋላ ስራ ስፈልግ ዩኤስ ኤአይዲ ቀጥሮኝ የኢኮኖሚ አማካሪ ሆኜ ቻድ እና ካሜሩን በአማካሪነት ለኤአይዲ ሰርቻለሁ። ከዚያ በኋላ ተማሪ በነበርኩበት ጊዜ ዶክተር የቴን በመጨረስ ላይ በነበርኩበት ጊዜ እንደ አጋጣሚ አንድ ኢትዮጵያዊ አቶ ቡልቻ ደመቅሳ እግዚአብሔር እና ዓለም ባንክ መተህ በኢንተርን ብትሰራ ጥሩ ነው ብለውኝ እዚያ እሰራ ነበር። እዚያ ስራ በነበረበት ጊዜ ለያንግ ፕሮፌሽናል ፕሮግራም እጩ ሆኜ ተቀብለውኝ ነበር። ነገር ግን አልፈልግም ብዬ ወደ ኢትዮጵያ ተመለስኩ እና ያነ መሰረት ስለጣለልኝ ቻድና ካሜሩን ከሰራው በኋላ ዓለም ባንክ ቀጠረኝ። የቀጠረኝ ኢኮኖሚስት ሁኜ እንዳገለግል ነበር። እንዳጋጣሚ ሆኖ በዚያ ጊዜ ኢኮኖሚስቶች ሪክሩት የሚያደርግ ሰው የለምና ኢኮኖሚስቶቹን ሪክሩት እንድታረግ እንቀጥረሃለን። እንዲቀጥሩ እንዲመለምሉ ማለት እንድ እንድመለምል ማለት ነው። አዎ በየቦታው እየሄድኩ እንድመለምል፣ ኢንተርቪው እንዳደርግ፣ ዘገባ እንዳደርግ እና የሚመረጡ ግለሰቦችንን ለወሳኞች እንዳቀርብ በጣም ወደድኩት ስራውን። በዚያው ኢኮኖሚስቶችንን በአፍሪካ በሌሎችም ሀገሮች እየሄድኩኝ እየመለመልኩኝ ወደ አለም ባንክ እንዲገቡ አድርጌ ነበር። ከዚያ በኋላ ግን የተለያዩ በተለያዩ ዘርፎች በኢኮኖሚስተን በአማካሪነትም በማኔጀርነትም ለሰላሳ አመታት ካገለገልኩ በኋላ ሙሉ ጥሮታዬን ይዤ ወጥቼ፣ ከዚያ ወዲህ የምሰራው ሁሉም ነገር ጥሮታ ወጣሁኝ እንጂ ስራ አልለቀኩም። አንደኛ አስተማሪ ሆኜ ትሪኒቲ ዩኒቨርሲቲ የፖለቲካል ኢኮኖሚ ሳስተምር ቆይቼ ነበር። ያንን ለማስተማር በፍጹም ስላስቸገረኝ ከሌላው ስራ ጋራ ወደ መጽሐፉ ዞርኩኝ። እና አምስት መጽሐፎች ጽፌያለሁ። አንደኛው ግሎባላይዜሽን ላይ ብዙ እውቅና እና ትችት የደረሰበት መጽሐፍ ጽፌያለሁ። ድርጅታዊ ምዝበራ የሚለውን በሙስና ዙሪያ ጽፌያለሁ። ሌሎችም ጽፌያለሁ። አሁንም ሌላ መጽሐፍ በመጽሐፍ ላይ ነኝ። እና አሁን ስራዬ ኢትዮጵያ ናት፣ ኢትዮጵያ ናት። አገሬን እወዳለሁ፣ አገሬን አፈቅራለሁ እስካለሁ ድረስ አቅም እስካለኝ ድረስ ችሎታ እስካለኝ ድረስ ለአገሪቱ አስተዋጽኦ ለማድረግ እስከቻልኩ ድረስ ይህንን ለማድረግ ነው ወስኜ ያለሁት እና በጣም አመሰግናለሁ። ይሄ ጥያቄ ብዙ ጊዜ ስለማይጠየቅ አቶ ሰለሞን እጅግ በጣም አመሰግንዎታለሁ። ዶክተር አክሎ ግን አመሰግናለሁ። ተከታዩ የተፈጥሮ አካባቢና የአየር ንብረት ተመራማሪና መምህሩ ዶክተር ጌታቸው አሰፋ ናቸው። አሁን ያለሁት በዩኒቨርሲቲ ኦፍ ካልገሪ ወደ ምዕራብ ካናዳ የሚገኝ ዩኒቨርሲቲ ውስጥ ተባባሪ ፕሮፌሰር ሆኜ እንዲሁም በአንድ የምርትና የአገልግሎት ሂደት ውስጥ ከአካባቢ ተጽዕኖ ጋር ወይም ብክለት ጋር ያለውን ግንኙነት የሚያጠና ክፍል ሊቀመንበር ነኝ። አመሰግናለሁ ዶክተር ጌታቸው አሰፋ። ጉዳያችን በመግቢያው እንደተጠቀሰው የተባበሩት መንግስታት ድርጅት ሰባኛው ጠቅላላ ጉባኤ ነው። ይህ ጠቅላላ ጉባኤ ልዩ ትኩረት ሰጥቶ የተነጋገረባቸው ጉዳዮች የተፈጥሮአችንና የእኛ መጻኢ ዕጣ ፈንታ የዘመኑ የዓለም ጸጥታና ሰላም እንዲሁም የሽብር ፈጠራ ገጽታዎችና የችግሮቹ መሠረቶች ናቸው። ዛሬ ያሉብንን ችግሮች ማሸነፍ ይቻላል የሚል እምነት አላቸው የተባበሩት መንግሥታት ድርጅት ዋና ጸሐፊ ባንኪሙን በአንድ ሌሊት የማይጠፋ ግን ልናሸንፈው የምንችለው ችግር ነው። አሳታፊ ማኅበረሰብን በመፍጠር ሰው ክብር ያለው ኑሮ እንዲኖር በማስቻልና ይህንን እጅግ ጠቃሚ የሆነ ጉዞ ዘወትር በመንግሥታቱ ድርጅት ቻርተርና በሰብአዊ መብቶች ዓለም አቀፍ ድንጋጌዎች እየተመራን በማሳካት ልንጋፈጠው እንችላለን። የብዙዎቹ የጸጥታ ችግሮችና ለሽብር ፈጠራ ቀለብ የሚያቀርቡ እክሎች መሰረቶች የአስተዳደር አያያዝ መሆኑን ዘወትር የሚጎተጉቱት የአሜሪካው ፕሬዚደንት ባራክ ኦባማ በዚህ ጠቅላላ ጉባኤም ላይ ይህንኑ ሐሳባቸውን አጠንክረው ደግመውታል። ወደ ዘላቂ መረጋጋትና ወደ እድገት ለመቅረብ ትክክለኛው መፍትሄ ዴሞክራሲን መቀነስ አይደለም፣ እንዲያውም በመናገር ነጻነት በእምነት ነጻነት የሕግን የበላይነት በማስጠበቅ ጠንካራ የሲቪል ማኅበራት እንዲቋቋሙ ለማድረግ ዴሞክራሲን ማብዛት ነው ትክክለኛው መንገድ። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ማርያም ደሳለኝ ሀገራቸው እያሳየች ያለችውን እድገትና ልማት ተናግረዋል። የመንግሥታቸውን ራእይና የጉዞ አቅጣጫም ጠቁመዋል። ኢትዮጵያ ሀዚ ምባርክ ዶን አን አምቢሽየስ ትራንስፖርት ሞቲቭ አጀንዳ ዊዝ አ ቪው ቱ አቺቪንግ ሚድል ኢንካም ስታተስ ኢትዮጵያ እስከ 2018 ዓ.ም ባለው ጊዜ ባለመካከለኛ ገቢ ለመሆን በያዘችው አካሄድ ታላቅ የሆነ የሽግግር ሥራ ጀምራለች። ይህንን ለማድረግ የምናስበው የአየር ንብረት ለውጥን መቋቋም በሚችል ከበካይ ካርበን በጸዳ አረንጓዴ የምጣኔ ሀብት ስትራቴጂ ነው። ይህ ስትራቴጂ በአገሪቱ የልማት ዕቅድ ውስጥ ሙሉ በሙሉ ተካትቷል። ያለፈው አምስት ዓመታት ስኬቶቻችን እጅግ አበረታች ናቸው። ሁለተኛውን የእድገትና ትራንስፎርሜሽን ዕቅድ ስንጀምርም በስኬት እንድናካሄደው የሚያበረታቱን ናቸው። የምጣኔ ሀብት፣ የሰብዓዊ ልማትና የአካባቢ ጉዳዮች ተመራማሪዎቹና ባለሙያዎቹ እንግዶቼ ስፋት ያላቸውን አካባቢዎች ከምርምሮችና ጥልቀት ካላቸው ልምዶቻቸው ጋር እያስታከኩ ተንትነዋል፣ ፈትሸዋቸዋል። ኢትዮጵያን በሚመለከት ሁሉም ተወያዮቼ የሚስማሙበት ነጥብ አለ ከዶክተር ደምስ ልነሳ። የኢትዮጵያ መንግስት ብቻ ስላለ ሳይሆን የዓለም ባንክ የዓለም የገንዘብ ድርጅት፣ እነዚህ እንግዲህ በኢኮኖሚ ላይ ትልቅ ጥናት እናደረጋለን የሚሉት ሁሉ የተስማሙበት ነው። የተስማሙበት ነው የምለው ለምሳሌ ያህል የኢትዮጵያ የነፍስ ወከፍ ገቢ ስድስት መቶ ሰላሳ ሁለት ዶላር በሁለት ሺ ስድስት እንደደረሰ ሁሉም ሪፖርት አድርገውታል። በዚህኛው በሁለት ሺ ሰባት ዓመት ያው ሰባት መቶ ዶላር እንደሚሆን ነው። ስለዚህ ይህንን ፍጥነት ካየኸው አስር አመት ሳይሆን በአምስት አመት ጊዜ ውስጥ ይሄ መካከለኛ ገቢ ያላቸው ሀገሮች የሚመዘኑበት የነፍሶ ገብ ገቢ አንድ ሺ ዶላር አካባቢ ይታለፋል ማለት ነው። ስለዚህ ብዙ የሚያስገርም ነገር መኖር የለበትም። ከፈቀድክልኝ ግን እዚህ ላይ ጥንቃቄ ማድረግ ያለብን ለእኔም ለአንተም ለብዙ ኢትዮጵያ መናገር ምፈልገው እንዲህ አድገናል፣ ይህን ያህል እድገት እያስመዘገብን ነው ስንል በአሁንም ቢሆን ድህነት ረሀብ እና የመሳሰሉት ችግር አይደሉም ማለት አይደለም። መነሻችንን ነው ማየት ያለብን፣ የተነሳ ነው፣ በጣም በጣም ከወረደ ደረጃ ነው። የዛሬ ሀያ አመት እንዲህ አካባቢ የነበርንበት ደረጃ ስታየው፣ ይሄ እድገት የማይመዘገብበት ምክንያት የለም። ትንሽ ከተሰራ ሁኔታዎች ፈርታይል ነበሩ። ከአሁን ወደ ያለው ግን በጣም የሚያታግል ሊሆን ይችላል። አባባሌ ግልጽ ከሆነ ማለት ነው። ይህንን እድገት ስንመለከተው ወይም ይሄን የነፍስ ወከፍ ገቢን ስንመለከት እና የአጠቃላይ ብሔራዊ ምርቱን እድገት ስንመለከት ምን ያህል የተከፋፈለ ነው ይሄ ሀብት ይሄ የእድገት መጠን በየሰው ህይወት ላይ የሚመነዘርበት መገለጫ ምንድን ነው የሚሆነው ነው ወይስ ጥቂት ባለ ሀብቶች ሀብት አካብተው ይሄ የጥቂት ባለ ሀብቶች ሀብት ለሰማንያ ሚሊዮን ህዝብ በስሌት ደረጃ ሲካፈል አንድ ሺህ ዶላር ይሆናል በሚል ነው የመካከለኛ ገበያ አገር ትሆናለች የሚባለው ስርጭቱ ምን ያህል ነው በህዝቡ ህይወት በጣም ጥሩ ጥያቄ ነው። ይሄ ሌላው መነጋገር ያለብን ጉዳይ ነው። ቅድም ያልኩት እድገት ነው የእድገት መለኪያ ተብሎ የሚቀመጥ ነው የስርጭት መለኪያ ተብሎ ደግሞ የሚጠቀሱና የኢትዮጵያ መንግስትም ሌሎች የሚጠቀሙባቸው አሉ። አሁንም ብዙ ቴክኒካል አናድርገው እንጂ ጂኒ ኮፊሽንት የሚባል ነገር አለ። ይሄ ጂኒ ኮፊሽንት እየተሰራ ይወጣላ ነው ሁሉም ሪፖርት የሚያደርጉትና የተስማማንበት ወደ ዜሮ ነጥብ ሶስት አካባቢ ነው ነው የሚለው ይሄ ቁጥር ደግሞ አልቀየረም። በአስር አመታት ስታየው ማለት የሀብት ድልሉ ሲያደርጉና ስርጭቱ ይህን ያህል በጣም የከፋ አይደለም ነው ይሄ ቁጥር የሚያሳየው። ግን ጥንቃቄ መደረግ አለበት። ለምን አልሆነ ምን ብለን መጠየቅ አለብን። ሁለት ምክንያቶች አሉት። አሁን ለምሳሌ የዘንድሮ የኢትዮጵያ መንግስት ያወጣው የአምስቱ አመት እቅድ መረጃ ላይ የጂኒ ኮፊሽንቱ ዜሮ ነጥብ ሶስት ነበር። የዛሬ አስር አመት ገደማ ነው እንደዚህ አሁንም ዜሮ ነጥብ ሶስት ነው ነው የሚለው እንግዲህ ይሄ ሁሉም የሚያወጡት ስተስቲክስ ነው። እኛ የምንለው እንዲሁ ስታየው ያላቸው እየወጡ የሌላቸው እንደውም አንዳንዶቹ ወደ ታችም እየወደቁ ያለ ነው የሚመስለን። ግን የእድገቱ ውጤት ነው። የእድገቱ ውጤት ግን የሆነው ምንድን ነው? እኔ አሁን ይሄ ቁጥር ለእኔ የሚያሳየኝ በጣም የገዘፉ ሀብታሞች አልወጡልንም ማለት ነው። እድገቱን የሚያመጡት ጥቂት ሳይሆኑ ብዙ ሀብታም የሚባሉ ግን ቢሊዮነር ብለ ከዚህ በፊት እርግጥ ኢትዮጵያ ውስጥም ተመዝግቧል። ሁለት ሺህ ነው በቅርቡ ሪፖርት የተደረጉ ቢሊዮነር የሚባሉ ማለት ናቸው። እንግዲህ አንድ ቢሊዮንም ምንም ደርሰው ሊሆን ይችላል። እና አሁንም ላይም የተፈጠረው ይሄ ሀብታም የምትለው ክፍል በጣም ሀብታም ይሆን አይደለም፣ የተወሰኑ አንድ ሁለት ሊኖሩ ይችሉ ይሆናል። ስለዚህ በሁለቱም ወገን መሰራት እንዳለበት ነው ቁጥሩ የሚያሳየው፣ ይሄኛውን ቁጥር ስትተነት ነው። ስለዚህ ባለመካከለኛ ገቢ ሀገር ትሆናለች ሲባል በዚህ አጠቃላይ የብሔራዊ ምርት እድገቷ እና እነዛ አሁን የገለጹልኝ ጥቂት ቢሊዮነሮች ሀብት እንጂ ባለመካከለኛ ገቢ ህዝብ ይኖራል ማለት አይደለም፣ አገሪቱ ወይም ስፋት ያለው ባለመካከለኛ ልክ ነህ። ቅድም አንተም ጠቅሰዋል እንዴት ነው የሚወሰደው ሲባል ቅድም ያልኩ የጂዲፒው በአጠቃላይ የተመረተው በገቢ ደረጃ ተሰርቶ ለህዝብ ቁጥር ሲካፈል የሚመጣ ነው። ያ ማለት ግን እያንዳንዱ እያንዳንዱ ያን ያህል አለው ማለት አይደለም በግልጽ ያስቀመጥከው በሁለተኛ ግን ትልቅ ለውጥ የምናየው አንድ ቦታ አለ ይህም ያለው ሁኔታ ምንድን ነው ለምሳሌ ቅድም ያልኩት ጥቂት ሀብታሞች ቢፈጠሩ በአርሶ አደሩ አካባቢ ከዚህ በፊት የማይታወቁ ቢሊዮነርም ባይሆኑ ሚሊዮነሮች እየመጡ ነው ቢያንስ ተጨማሪ የትራንስፖርት የቤት ሰርቶ የማከራይ ስራ ሁሉ የሚሰሩ እዛው ግን እርሻ እየሰሩ ያሉ አሉ እንዳልኩ ጎላ ያለ እንቅስቃሴ ወደ ላይ የለም ማለት ነው ያኛው ጂኒ ኮፊሽንቱ እንዳለ ተቀምጦ የሚያሳየኝ ግን ጥቂቶቹ ከበፊት በተሻለ ሁኔታ ደግሞ ወደ ተሻለ ተሻግረዋል ማለት ነው። ዶክተር ደምስ አጠቃላይ ሀገራዊ እድገትና እድገቱ ከየሰው የተናጠል ኑሮና ህይወት ጋር ስላለው ግንኙነትም ይናገራሉ። እድገት ለማምጣት የተከተልናቸው ፖሊሲዎች፣ የተነደፉ ስትራቴጂዎች እንደ አገር ሰርተዋል ማለት እንችላለን። አሁን ጥያቄው መሆን ያለበት እድገቱን ለማምጣት እንደሰራን ሁሉ የተደላደለ ሀብትና የተሻለ ገቢ በእያንዳንዱ እንዲሆን መስራት አለብን። ምክንያቱም የተመረተው ምርት በምግብ እንኳን ውሰደው፣ አሁን በምግብ የነፍስ ወከፍ የምግብ መለኪያ አለ። የአለም ምግብ ድርጅት አውጥቶት የነበረው የዛሬ አስር አስራ አምስት በፊት በዚህ ግሬን ኢኩቫለንት ይባላል። ማለት የምግብ እህሎች ኢኩቫለንት ሲመዘን በሁለት ሺህ አንድ መቶ ካሎሪ በቀን ተብሎ እንደዚህ ይሰላና ሁለት ነጥብ አንድ ስድስት ኩንታል በሰው ያስፈልጋል ምግብ ዋስትናን ለማረጋገጥ ነው ይል የነበረው። ይሄ በአመት ነው። ከዛ በአመት በሰው ያቺ ሀገር ምግብ ዋስትና ያረጋግጥ ቀጥ ያለው ለማለት ይህን ያህል ማምረት አለበት ብለውን ነበር። የዛሬ አስር አመት ወደ ሁለት ሺህ አካባቢ ስታይ አንድ ነጥብ ስልሳ አንድ ነበር የምናመርተው። ዛሬ የት ገብቷል? ዛሬ ሶስት ገብቷል። እንግዲህ ምግብ ዋስትና ረጋግጠናል ብለን ለመናገር ያስደፍራል። ቁጥሩን ስታየው ግን ይሄ በትክክል ረሀብተኛ የለም ወይ ብለህ ብታይ ቀኝ አምሹር መንግስትም የለም አይልህም። ሁላችን የምንለው ነው። ረሀብ አሁንም ቢሆን ከፍተኛ ችግር ነው ለዚች ሀገር። እንደውም ተጨማሪ እርዳታ ከውጭም ጠይቋል መንግስት። ይሄ አሁን ለተፈጠረው አሁን አሁን እሱን ነው ይሄ አሁን ለተፈጠረው የሚለው ክሰት ነው እሱን አይደለም። እዚህ ላይ እንደውም መንግስትን አፕሪሼት የምታደርገው ልክ እንዳለ ሲያሳውቅ፣ እንደውም የውጭ ድርጅቶች ሲያደርሱልኝ በራሴ እየተወጣሁት ነው ብሏል። ይሄ እንግዲህ የምግብ ዋስትናን የማረጋገጥ መመዘኛ ሆነው የኢንካም ዳይመንሽን የምንለዋለ በዛ ላይ ተጠናክሯል ማለት ነው። ያ ማለት ግን አሁን አንተም እንዳነሳው የማይራብ የለም ማለት አይደለም። አንደር ኖርማል ሰርከምስተንስም ነው እንግዲህ ይሄ የሚያሳየን መደበኛ ሁኔታ ምግብን ማነው የሚያመርተው? ምግብን የሚያመርተው ገበሬው ነው አይደል? የምግብ እህሎችን የሚያመርተው የምግብ እህሎችን ገበሬው ስላመረተ እዛው አጠገቡ ላለው የገጠር ከተማ ነዋሪ ወይም ደግሞ ለትላልቁ ከተማ ነዋሪ ዝም ብሎ ይሰጠዋል ማለት አይደለም። በዚህ በኩል ያለው የመግዛት አቅሙ መጎልበት አለበት። ከዚህ ጋር የተያያዘ ጉዳይ ነው። ስለዚህ ይህንን ሊያስተካክሉ የሚችሉ መሰራት ያለባቸው ስራዎች አሉ። ፍሰቱንም ካለው ሌላው እንዲደርስ ያለበት ቦታ ደግሞ ሲደርስ ሊገዛ የሚችል አቅም እንዲኖረው የማድረግ ይሄ ከዲስትሪቡሽን ጋር የተያዙ የፖሊሲና የስትራቴጂ ስራዎች ትኩረት ተሰጧቸው መሰራት አለባቸው። የእኛ ፖሊሲ ፎር ዘ ላስት ቴን ሜይ ቢ ፊፍቲን ይርስ እድገት ተኮር ነበር። ከፓስድር ጀምረ ስታይ እድገት ተኮር ነበር። ውጤት አምጥቷል። ልክ ነው። አለም መስክሮልና ልክ ነው። እኩል አብሮ መሰራት ያለበት ግን የዚህ የሀብት ድልድልን የመፍጠሩ የፖሊሲና ስትራቴጂ ቀረጻ ላይ መሰራት አለበት ብያ ምናለሁ። በዚህ በዘላቂ ልማት ጎሎች ውስጥ የተባበሩት መንግስታት ድርጅት መስከረም አስራ አራት ያጸደቀው ነው እና አንዱ በሚቀጥሉት አስራ አምስት አመታት ውስጥ እስከ ሁለት ሺ ሰላሳ በአውሮፓውያኑ አቆጣጠር ማለት ነው ድህነትን ሙሉ በሙሉ ማጥፋት የሚል ግዙፍ የሆነ ግብ ይዟል። አንደኛው ነው ይሄ። ኖ ፖቨርቲ ነው የሚለው ድህነት የሌለበት እሱ እንኳን እሱ እንኳን እኔን እንግዲህ እኔ አማካሪ ነው የሚያህል ነው ሙያተኛ ነኝ። እኔም፣ አንተም አንተም ባለህ ሙያ እስከምታውቀው እንኳን ኢትዮጵያ በዛሬው ጊዜ ዛሬ በምናወራበት ጊዜ በአሜሪካ ውስጥ አስራ አምስት በመቶ አስራ አራት እስከ አስራ አምስት በመቶ ድሀ ነው ድሀ ነው፣ የታወቀ ነው እና ማንም በአለማችን ላይ ድህነትን ያጠፋ አገር የለም። አንድ ነገር የሚያስማማን ነገር ግን በአሜሪካና የመሳሰሉ ስታይ ረሀብተኛ የሚባል የለም። ያንን ስታስቲክስ አላውቅም ስለ አሜሪካ። እኛ አገር ግን ረሀብተኛ የሚባል ስታስቲክስ አለ በዛው መጠን ማለት ነው። ስለዚህ እኔ የማላቦ ዲክላሬሽን የሚለውን ነው የምቀበለው። ኢንዲንግ ሃንገር ባይ ትንቲ ትንቲ ፋይ ያሉት ይሄንን፣ እኛ እንደውም የዛሬ አስር ዓመት በፊት በሁለት ሺህ አራት በዚህ በሚሊኒየም ዲቨሎፕመንት ጎልስ አገሮች የምዕተ ዓመቱን ልማት ግቦች ለመምታት ምን ያስፈልጋቸዋል የሚል የዳሰሳ ጥናት በፕሮፌሰር ጀፍ ሳክስ የሚመራ ኮሎምቢያ እዚህ ኢትዮጵያ ውስጥ አንዱ ካንትሪ ኬዝ ላይ እኔ ነኝ የሰራሁት። አንዱ የገጠርና የግብርና ቡድኑ መርቻለሁ። ያን ጊዜ ያነሳ ነው ይሄ ድህነትን ማጥፋት የሚለው ሳይሆን፣ ዊች ኢዝ ኢምፖስብል ይቻላል የሚል ካለ አሁንም መነጋገር እንችላለን። ግን ረሃብን ኢሚዲየትሊ ጊዜ ሳንሰጥ እንዲጠፋ ማድረግ እንደ አገር መቻል አለብን የሚል አቋም ነው ያለው። በዚህ በዘላቂ ልማት ግቦች ውስጥም ሁለተኛው ይሄ ድህነትን ማጥፋት ከሚለው ቀጥሎ ያለው ረሀብን ማጥፋት ነው። ረሃብን ማጥፋት ይቻላል ይቻላል እንደውም ነጎሴት ማድረግ የለብንም ብለን ነው የምንከራከረው። አንዳንዶቻችን ለረሃብ ካለን ሁኔታ አንጻር ስታየው ካለን ፖቴንሽያል እንደ አገር የተቀናጀ ስራ ከሰራን አስር አመት የሚያስጠብቅ ምን ምክንያት የለም። እኔም ብትጠይቀኝ ዶክተር አክሎግ ቢራራስ የኢትዮጵያን እድገትና ወደ ባለመካከለኛ ገቢ ሀገርነት በመጪዎቹ አስር አመታት የመሻገር ራዕይ እንዴት ይተነትኗቸዋል? ከአፍሪካ ሀገሮች ጋር ኢትዮጵያን ብናወዳድር ቢፈቀድልኝ አሁን በቅርብ ጊዜ ሌጋተም የተባለው ተቋም ስለ ሀብታም ሀገሮች ሲያነሳ አስር የአፍሪካ ሀገሮችን ለይቶ አውጥቷል ሴኔጋል ቡርኪና ፋሶ ሩዋንዳ ሩዋንዳ እንደሚታወሰው እልቂት የተካሄደባት ሀገር ናት ከዚህ እልቂት ወጣ እንዴት አስደናቂ እድገት እንደምታሳይ እያየን ነው የሴቶች ተሳትፎ በጣም ከፍተኛ ነው የጋናም እንደዚሁ ነው አንዷ ሀብታም ተብላ የምትጠራው ናት። ቱኒዥያ፣ ናሚቢያ፣ ሞሮኮ፣ ደቡብ አፍሪካና ቦትስዋና ይገኙበታል። ግን በአንጻሩ ደግሞ አምስቱ የመጨረሻ ድሀ የሚባሉ ሀገሮች እነማናቸው ብዬ ራስን ስጠይቅና ስጠይቅ ስመራመር አንደኛው ማሊ፣ ሌላው ሲራሊዮን፣ ቶጎ፣ ኤርትራና ኢትዮጵያ ይገኙበታል። በነፍሰ ወከፍ ገቢ በኩል ብናነጻጽረው እንግዲህ ቅድም ወደ ጠየቁት ጥያቄ ልገባ ነው። የመካከለኛ ገቢ እንዴት ይደረስበታል አይደረስበትም? የሚለውን ጠቅላይ ሚኒስትሩ በተባበሩት መንግስታት ያቀረቡትን ለመዘገብ ነው እና ኢትዮጵያ አሁንም ብዙ እድገት ታይቶባታል፣ እጥፍ ድርብ እድገት ታይቶባታል የሚባለው ምንም የሚካድ ነገር አይደለም። ኢትዮጵያን ያየ የአሁኗ ኢትዮጵያ ከደርግ መንግስት ጋር ስትነጻጸር ወይም ደግሞ ከአጼ ኃይለ ስላሴ መንግስት ጋር ስንነጻጸር መሰረታዊ የሆኑ ለውጦች እንዳሉ ምንም አይካድም። ነገር ግን የመካከለኛ ገቢ ያለው አገር የሚባለውን ትርጉም ብናየው ከአንድ ሺ አርባ አምስት ዶላር በአመት የነፍስ ወከፍ ገቢ የሚያገኙ አገሮች ናቸው የመካከለኛ ገቢ ደረጃ ላይ ደርሰዋል የሚባሉት ቅድም የጠቀስኳቸው ከፍተኛ ገቢ ያላቸውና ሀብታም የሆኑ አገሮች የሚለዩት ከኢትዮጵያ በዚሁ ነው። ስለዚህ ችግሮች መሰረታዊ የሆኑ ችግሮች ካሉ እንዴት አድርጎ ነው አሁን ያለውን ከአራት መቶ ዘጠና ዶላር በአመት እስከ አምስት መቶ ዶላር ድረስ የሚገመት ገቢ እንዴት አድርጎ ነው ከእጥፍ በላይ ለመጨመር የሚቻለው በአስር አመት ውስጥ የሚለው ጥያቄ በአእምሮ ይብላላል እና ከዚህ ላይ ችግሩ ታዲያ ምንድን ነው? መሰረታዊ የሆነ ችግር አለ የለም የሚለው ቁልፍ ይመስለኛል። ምክንያቱም የኢትዮጵያ ሕዝብ እንዲያውቀው የምፈልገው ከሌሎች ሀገሮች ጋር የማወዳደር ግዴታ አለብን የሚል ነው። ይኸውም ምንድን ነው፣ መሠረታዊ ችግሮች ሊፈቱ የምችሉት መሠረታዊ የሆኑ ያገዛዝ ችግሮች ሲፈቱ ነው። ይህንን ከእኔ የበለጠ ፕሬዚደንት ኦባማ ኢትዮጵያ ሄደው ሳለ የተናገሩትን አንድ ሁለት ነገሮች ብጠቅስ ሰዓቴ ለዛሬ ተጠናቀቀ መሰለኝ። ቀሪውን ይዤሎ መልሳለሁ። ዶክተር ደምስ ጫን ያለው ዶክተር አክሎግ ቢራራ፣ ዶክተር ጌታቸው አሰፋ፣ እናንተንም የተከበራችሁ አድማጮቼ አመሰግናለሁ። ጤና ይስጥልኝ አድማጮች። ቀጣዩ የዕለቱን አጋማሽ የስርጭት ክፍለ ጊዜ የሚሸፍነው ተረኛው የሙዚቃ ቃና ቅንብር ነው። ከዚያ በፊት ግን ነገ እሁድ ምሽት የራዲዮ መጽሔት ሁላችንም ብዕር እናነሳለን፣ ብር እንጨብጣለን፣ ብዕር እንይዛለን፣ ብር እንጽፋለን። ግን ብዕር ጋሽ ሙልጌታ እጅ ሲገባ የሚሳኤል ያህል ታላቅ ኃይል ያለው ነው የሚሆነው። ሳንፈራ በመሰከርን ጥቁር ሳንለብስ አናሞገስ፣ ላፈር ካልገበርን አናወድስ። ይኸው እንግዲህ ተሰበሰብን፣ በሞት መሀላል እናድስ ሙሾ ልናወርድ መጣንልህ ብድር ውለታ ልንመልስ፣ ደግነትህን ልንዘምር በቃላት ቅያሜ ልንክስ። ሀገር የምገዱ አላማረን ለአፈሯ ተሟክተህ ኖረህ አፈሯን እንኳን ሳትቀምስ በስደት ሰው አገር ቀረ አይምሮህ በጠላት ድርጊት ጣትህ ብዕር ሲደማ ሳንበጅ ለእኛው ነፃነት ጆሯችን ለእኛው ሳይሰማ ለሀገር ለወዳጅ ቤተሰብ፣ ለቃላት ውበት ጥብቅና ደከመኝ አልከን በድንገት ሲያጡኝ ቢያውቁበት አልክና ምስጋና የምናቀርበው አድናቆት የምንቸረው ሳንፈራ ምንመሰክረው በድን ሲሆኑ ብቻ ነው። በሕይወት አንዳንዱ እልፈት ከመግለጽ አልፎ ይገዝፋል ፍቅር አይበልጥም እንጂ ህመሙ ከቃል ይበዛል። ላስታስታ አዎን ከነገ ምሽት የራዲዮ መጽሔት ድምፆች ውስጥ ነው የሰማችሁት። ባለፈው ሳምንት አጋማሽ ያለፈው ዕውቁ ጋዜጠኛ ሙሉጌታ ሉሌ ሕይወትና ሥራ ይዘከራል። ነገ ምሽት ቀጠሯችሁ ከራዲዮ መጽሔት ጋር ይሁን። አሁን አድማጮች ደሳለኝ መኮንን ከምሽቱ የሙዚቃ ቃና ቅንብር ጋር ብቅ ብሏል። ደስ ለመሆኑ እጅ ከምን አሉላ አመሰግናለሁ። በነገራችን ላይ ጽዮን ግርማና መስተዋት አድርገው ነበሩ የሙዚቃ ቃናን የሚያዘጋጁ፣ ለዛሬ ሁለቱም በሌላ ስራ ላይ ናቸው። ታዲያ አልፎ አልፎ ብቅ ላለው ባልኩት መሰረት ዛሬ ይኸው ስቱዲዮ አስራ አራት ብቅ ብያለሁ። በዛሬው ፕሮግራም ለጆሮ የሚጥሙ ለስላሳ ዜማዎችን ይዤ ቀርቢያለሁ። ግሩም ደሳለኝ እንግዲህ የቀድሞ አድማጮችህም አገኙ ማለት ነው። እናመሰግናለን። አድማጮች አሁን ወደ ሙዚቃ ቃና ደስ መስመሩን መረከብ ትችላለን። አሉላ አመሰግናለሁ። ሰላም ሰላም ሰላም። ጤና ይስጥልኝ። የተከበራቸው የሙዚቃ ቀን አድማጮች እንደምንሰንበታችሁ፣ የክብር ሰላምታዬ ከስቱዲዮ 14 እየደረሳችሁ፣ በቀጥታ ወደ ሙዚቃ ነው የምንሄደው። የምሽት ፕሮግራማችንን የምንጀምረው አፕታውን ፋንክ ማርክ ራንስን ከቡርኖ ማርስ ጋር በሚጫወተው ዜማ ይሆናል። Chuck's on with St. Laurent, gotta kiss myself, I'm so pretty. I'm too hot. <laughs> Call the police and the fireman, I'm too hot. <laughs> Make a dragon, wanna retire, man, I'm too hot. <laughs> Say my name, you know who I am, I'm too hot. <laughs> and my band, I'm that money. break it down. Girls hit you, hallelujah. Ooh. Girls hit you, hallelujah. Girls hit you, hallelujah. Cause Uptown Punk don't give it to you. Ooh. Send you hallelujah. Girl, send you hallelujah. Cause uptime funk don't give it to you. Cause uptime funk don't give it to you. Cause uptime funk don't give it to you. Saturday night and we in the spot. Don't believe me, just watch. አሁን ፍራንክ በተሰኘው ማርክ ሮንሰን ና ብሩኖ ማርስ በተጫወቱት ዜማ ነበር የምሽት ፕሮግራማችንን የጀመርነው። በመቀጠል ደግሞ ወንደርፉል የተሰኘውን የአሪታ ፍራንክሊንን ዜማ እናደምጣለን of you <laughs> ልያልች የተጫወተችልን የ73 ዓመቷ ዕድሜ ባለጸጋ የሆነችው የሶሎዋ ንግሥት አሪታ ፍራንክሊን ነበረች። አሪታ አሁንም ከሙዚቃው መድረክ አልጠፋችም። እንደውም በቅርቡ የሮማው ጳጳስ ዩናይትድ ስቴትስን በጎበኙበት ወቅት አሜዚንግ ግሬስ የተሰኘውን ዜማ ለጳጳሱ ተጫውታለች። አሪታ ከ75 ሚሊዮን በላይ ቅጅ የሸጠች ድምጻዊ ስትሆን የ18 ጊዜ የግራሚ አሸናፊ ሆናለች። የተከበራችሁ የሙዚቃ ቀን አድማጮች ወደ ሙዚቃው ልመልሳችሁ እና አንቼን መሎዲ የተሰኘውን ዘ ራይቸስ ብራዘርስ የሚጫወቱትን ዜማ እናድምጥ። My love. አንቼይንድ መለዲ የተሰኘውን ዘ ራይቸስ ብራዘርስ የተጫወቱትን ዜማ ነበር ያደመጥ ነው። እንደው ለማስታወስ ያህል ዜማው በገበያ ላይ የዋለው እንደ ኤሮፓውያን አቆጣጠር በ1965 ነበር። በመቀጠል ደግሞ ሪሃና ከማይኪ ኢኮጋ በመሆን እስታይ እያለች የምትጫወተውን ለስለስ ያለ ዜማ እናደምጣለን። እስታይ የተሰኘውን የሪሃናን ዜማ ነበር ቀደም ብለን ያደመጥነው። አብሯት የተጫወተው ሚኪ ኢኮ ነበር። አድማጮች እያደመጣችሁት ያላችሁት ከአሜሪካ ድምፅ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ አስራ አራት ከማይክሮፎኑ ፊት ለፊት ደሳለኝ መኮንነኝ። አስተያየቶቻችሁ አይለዩን፣ ጻፉልን፣ ደውሉልን። የስልክ ቁጥራችን 2022059942 ሲሆን ለአማርኛው ክፍል መልእክት ስትተው የውስጥ ቁጥራችን 14 መሆኑን አትዘንጉ። ኢሜል ለምታደርጉልን ደግሞ የኢሜል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ወይንም ቃና ደስ አት ቪኦኤ ኒውስ ዳት ካም ብላችሁ በሁለቱም ኢሜይል ብታደርጉልን ይደርሰናል። በፖስታ ደብዳቤ ያሽጋችሁ ለምስልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ ሁለት ዜሮ ሁለት ሶስት ሰባት ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችንን እንደገና ልድገምላችሁ። ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ ሁለት ዜሮ ሁለት ሶስት ሰባት ዩኤስኤ ብላችሁ ብትጽፉልን ተብለን ይደርሰናል። ስለዚህ ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን ነው የምናስተናግደው። ዋን ሞር ትራ የተሰኘውን የጆርጅ ማይክልን ዜማ ነበር ያደመጥ ነው። ይህ ዜማ ከሚሊዮን በላይ ቅጅ የተሸጠ ሲሆን በቢልቦርድ ሰንጥ ረዥም ላይ የአንደኝነትን ደረጃ ይዞ ነበር። በመቀጠል ደግሞ ወደ ሶል ዜማ ልውሰዳችሁ ና አንቶኒ ሃምልተን ኮል ይለናል። It's perfect you in my life. If you're cool, then I'm cool, then we're cool. We don't have to worry about no groceries. We can fill up a love alone. Uh, if we ain't got enough for a movie, we can just sit at home and cheer. Have a little role play, baby. Whatever turns you on. If you're cool, then I'm cool, then we're cool. If you're cool, then I'm, I'm cool, cool, then we're cool. With your worrying baby. Oh With oh, oh, oh. your, your worrying girl Touching and kissing, barefoot, straw in my mouth, laughing and kissing. I know you from the city in La Louvre, but time, but you're stressed out. Come over here and let me calm your soul. Let me rub on your back, paint on your toes. Let me scratch the dandruff out of your scalp, picking your nose. Oh boy, you're so nasty. It's all I hear you scream, but you the answer to my question. In the air eh, to my dreams, you already a killer. We can call our white friends up in bring Miller, genuine. Drama. Then kick them all out of the house, take us a bath You choose, all I need in this world is my OU And I'm worthy, ኮል የተሰኘውን የአንቶኒ ሀምልተንን ዜማ ነበር ያደመጥ ነው። የተከበራቸው ሙዚቃ ቀን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። ዛሬ የምሰናበታችው ሲንግፎሪ እያለች ትሬሴ ቻክመን በምትጫወተው ዜማ ይሆናል። ጽዮንና መስተዋት ሳምንት ይመለሳሉ። እኔም አልፎ አልፎ እንደዚሁ ብቅ ላለውኝ በሚቀጥለው ከኔ ጋር እስክንገናኝ ድረስ በሰላም በፍቅርና በጤናን ሰንበት ደሳለኝ መኮንነኝ በእኔ በኩል ቻው You can hum along too. The chorus, we are the bridge. The words and music to every day I've lived. There's nothing I wouldn't give for one more time when I can sing for you. Do do do do do do do do do do do do በብዙ ሺዎች የተቆጠሩ ሰንደቅ ዓላማዎችን የሚያውለበልቡ መፈክሮችን የያዙና ንግግሮችና ዝማሬዎችን የሚያዳምጡ ሰዎች ዛሬ በዋሽንግተን ብሔራዊ መስክ ላይ ተሰብስበው የቄስ ሉዊ ፋራካንን ሀያኛ ዓመት የሚሊዮን ሰዎች ሰልፍ እያከበሩ ነው። ፋራካን ከሰልፉ በፊት ባወጡት መግለጫ በትዕይንተ ህዝቡ ላይ የማያወላውል መልእክት ለማስተላለፍ እና የዩናይትድ ስቴትስ መንግስት ለህጋዊ ጥያቄያችን ተገቢ ምላሽ እንዲሰጥ ለመጠየቅ አቅጃለሁ ብለዋል። ሰልፉ አሁንም በዩናይት ስቴትስ ኮንግረስ ደጃፍ እየተካሄደ ነው። ቱርክ ዋና ከተማ ውስጥ በዛሬው እለት በዋናው የባቡር ጣቢያ የደረሱ ጥንድ ፍንዳታዎች ለ88 ሰዎች ሕይወት መጥፋት ምክንያት ሆነዋል። የአፍቃሪ የኩርድ ሰላማዊ ሰልፍ ከመካሄዱ ጥቂት ጊዜ አስቀድሞ የደረሱት መንታ ፍንዳታዎች ሌሎች ከሁለት መቶ ያላነሱ ሰዎችንም ጎድተዋል ተብሏል። ይህን መሰሉ ጥቃት በቱርክ ሲደርስ በታሪክ የዛሬው ከባዱ ነው ተብሏል። አንካራ ከተማ ኡሉስ ወረዳ ፍንዳታዎቹ የደረሱት በባቡሩ ጣቢያ ዋና መውጫ በር አቅራቢያ ሲሆን አብዛኞቹም የሰልፉን ተሳታፊዎች ያለመ ሳይሆን እንዳልቀረ ይገመታል። የዛሬውን የኩርድ ድጋፍ ሰላማዊ ሰልፍ ያዘጋጁት የሌበርና የሲቪል ማህበረሰብ ቡድኖች ናቸው። ባለሥልጣናት የሰለባዎቹ ቁጥር ሊጨምር እንደሚችል አስረድተዋል። የቱርክ ፕሬዚደንት ሬሴፕ ታይፕ ኤርዶጋን በህብረታችንና ሀገራችን ሰላም ላይ የተቃጣ አሰቃቂ ጥቃት ሲሉ ድርጊቱን አውግዘዋል። ዜናው አበቃ። የአሜሪካ ድምፅ ራዲዮ በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ። ያስተናገድኳችሁ እማ ከበደ ነኝ። አቀናባሪ ብርሃን ኃይሉ። ነገ እሁድ ከምሽቱ 3 ሰዓት ላይ መልሰን እስከምንገናኝ ሰላም፣ ደህና ደሩ።